የጥሪው ዋና ዓላማ እዚህ የደረሱትን ስደተኞች አስመልክቶ በአገሪቱ የተከፈተው የተሳሳተን ክርክርና ውዝግብ በአስቸኳይ መልክ የያዝ የሚል ነው። የፖለቲካ ድርጅቶች ሆኑ ሌሎችም ኃይሎች ልንጠቀምበት እንችላለን ከሚለው የብልጠት ጨዋታ ተቆጥበው ቀና መልስ ለችግሩ በጋራ ነድፈው እንዲያቀርቡም ጥሪው እነሱን እዚህ ጠይቋል። አያይዘውም ከዚሁ ጋር ትላንት በርሊን ላይ እንደተሰማው በንቀት ላይ የተመሠረተውን የዘር ጥላቻ ማንም ያራምደው ማንም ያንሳው ከመታገል ወደ ኋላ እንደማይሉም ግልጽ አድርገዋል። ህብረተሰቡን የሚከፋፍልና የህብረተሰቡን ጸጥታ የሚያናጉ ቅስቀሳዎች በአገሪቱ ውስጥ አፍጠውና ግጠው ብቅ ብለዋል። የስደተኞች መምጣትን አስመልክቶ የተከፈተውም ክርክር ተስፈንጣሪ አመለካከት ላላቸው የአክራሪ ቡድኖች ደጋፊዎቻቸውን ለመሰብሰብ አመች ሁኔታም ፈጥሮላቸዋል። እንዲያውም ይህ ሁኔታ እነሱን ገፋፍቶ የብዙሃኑ ዝምተኛ ህዝብ አፈቀላጤ እኛ ነን፣ እኛ እናውቅላቸዋለን እስከ ማለትም ድረስ እነሱም ገፋፍቶ አድርሰዋል። አጊየን ሱካን ይህን ያሉት ሚስተር ዘካሪያስ አልቱግ የሙስሊሞቹ ምክር ቤት ቃል አቀባይ፣ ይህን እድገት ዝም ብለን ማየት የለብንም ብለው ተጣርተዋል። ቀበል አድርገው የአይሁዶቹም ምክር ቤት ምክትል ፕሬዚዳንት ሚስተር ማርክ ዳይኖቭ ተመሳሳይ እድገት እሳቸውም በጀርመን አገር በቅርቡ ለማየት እንደቻሉም ለጣቢያችን ለዶቼ ቬለ በሰጡት አስተያየታቸው ላይ አንስተው አልፈዋል። የቀኝ አክራሪዎቹም በጀርመን አገር ከቅርብ ጊዜ ወዲህ የተጠናከሩ መጥተዋል። ስለዚህ ሁላችንም ተቻችለንና ተከባብረን አብረን ለመኖር ለሃይማኖት ነጻነትና ለሰብአዊ መብቶች መከበር ድምፃችንን በአንድነት ማሰማት ይገባናል የሚለውን አስተያየታቸውን ሚስተር ማርክ ዳይኖቭ ሰንዝረዋል። ቀጥል አድርገው አለዲንግስ ግን ደግሞ እነዚህ እዚህ እኛ ጋ የደረሱ ስደተኞች ከእኛ ለየት ያለ ባህል ካላቸው አካባቢዎችም የመጡ ናቸው። የሚያሳዝነው ጸረ አይሁድ አመለካከትና የአይሁድ ጥላቻ በእነሱ ዘንድ የተለመደ ነገር ነው። ስለዚህ አዲስ መጤ ስደተኞቹን ከኅብረተሰቡና ከአገሪቱ ሴቶች ጋር እነሱን ማስተዋወቅና እነሱም እንዲረዱት ማድረግና እነሱንም ከህብረተሰቡ ጋር ማዋሃድ ተገቢ ነው። ንዝረ ጊዜልሾፍት ሱ ኢንቴግሪን ህብረተሰቡን እዚህ የሚያያዝና ሰውን ሁሉ አስማምቶ አንድ አድርጎ የሚያስተሳስረውን መሠረታዊ የሆነ አገሪቱ የቆመችበትን እሴት ማሳየት ተገቢ ነው ያሉት የጀርመን ወንጌላዊት ቤተ ክርስቲያን ሊቀመንበር ቢሾፍ ሃይንሪሽ ቤድፎርድ ሽትሮም ናቸው። በአሁኑ ጊዜ ህዝቡ በተደናገጠበትና ግራ በተጋባበት ሰዓት የቀኝ አክራሪዎቹ ዓላማቸውን ከግቡ ለማድረስ ሁኔታውን ከመጠቀም ወደ ኋላ አላሉም። ስለዚህ ነው ከህብረተሰቡ እምብርት ከመካከሉ ወጥተን አቋማችንን ግልጽ ለማድረግ አሁን ተሰባስበን እኛም ብቅ ያል ነው። ይህ እሴት ደግሞ ሌላ ሳይሆን ህብረተሰባችን የቆመበትና የተመሠረተበትን ዲሞክራሲና የሕግ በላይነትን መልሶም ለማስታወስ ነው። የዘር ጥላቻና በሰው ልጆች ላይ የሚካሄደውን በደልና ዓመፅ እሱንም ለመቃወም ነው። ይህ አሁን በሌላ የተቋቋመው የአንድነት መድረክ ጋዜጣዊ መግለጫ ላይ እንደተሰማው የፖለቲካ ፓርቲዎችን ያቀፈ ሳይሆን ሲቪሉን ማኅበረሰብ ብቻ የሰበሰበና ያቀፈ እንቅስቃሴ ነው። እርስ ቢሾፍ ሃይነር ኮህ የካቶሊኩ ቤተ ክርስቲያን ተጠሪ በሕዝቡና በአገሪቱ ልዕቃን መካከል አለመደማመጥና አለመግባባት እንዳለም ፍርጥ አድርገው እውነቱን ተናግረዋል። ይልማይል ሚካኤል ራዲዮ ጣቢያ ከበርሊን ከተማ